ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ኢራን በአንድ ተቃዋሚ ላይ ይሙት በቃ ፈረደች። በፓርላማ አባላት ላይ የሚደርሱ ዛቻዎች በ63 ፐርሰንት ማሻቀቡ ተመለከተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ኢራን ውስጥ አንድ የጸረ መንግሥት የተቃዋሚ ቡድን ሰልፍ አካያጅ ግለሰብ ይሙት በቃ ተፈርዶበታል። ግለሰቡ በሚዲያ ሪፖርቶችና በሰብአዊ መብቶች ድርጅቶች የ26 ዓመቱ ኢርፋን ሶልታኒ ለእስር የበቃው ከጃንዋሪ 8 በፊት ነው። አንድ የ43 ዓመት ሰው በአንድ የፌዴራል ፖለቲከኛ ላይ ዛቻ በማሳደር ክስ ተመስርቶበታል። ግለሰቡ ተደጋጋሚ ዛቻ የሰነዘረው በስልክ መሆኑም ተመልክቷል። በ2025 የፋይናንስ ዓመት 951 ዛቻዎች በፓርላማ አባላት ላይ እንደተሰነዘሩና ባለፉት አራት ዓመታት ብቻ 63 ፐርሰንት ያህል መናሩን የአውስትራሊያ ፌዴራል ፖሊስ አስታውቋል። የፈረንሳይ የቀኝ ጽንፈኛ መሪ መሪን ለፔን ለአምስት ዓመታት ከመንግሥት ቢሮ እንዲገለሉ የተጣለባቸውን እገዳ አስመልክቶ ፍርድ ቤት ቀርበዋል። ለገዳው መጣላ አስባቢ ሆኖም ከእሳቸው ጋር አባሪ የነበሩትን ስምንት የናሽናል ራሊ አባላት ጨምሮ አራት ሚሊዮን ዩሮ አላግባብ በማጥፋታቸው ነው። ለፔን ለፍርድ ቤቱ ምላሽ ሲሰጡ የፈጸሟቸው ስህተቶች ካሉ ሆን ብለው ሳይሆን ልብ ካለማለት እንደሆነ ተናግረዋል። ማይክል ኬሪክ ለቀሪው የእግር ኳስ ጊዜ የማንቸስተር ዩናይትድ አዲስ አሰልጣኝ ሆነው ተመድበዋል። ካሪክ በ2021 22 ግጥሚያ ወቅት ተተኪ አሰልጣኝ ሆነው አገልግለዋል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 14 ኢትዮጵያ ብር ከ13 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 57 ዩሮ ሳንቲም ይመነዘራል። ርዕሰ ዜናዎቹን ደግመን እናሰማለን። ኢራን በአንድ ተቃዋሚ ላይ ይሙት በቃ ፈረደች። በፓርላማ አባላት ላይ የሚደርሱ ዛቻዎች በ63 ፐርሰንት ማሻቀቡ ተመለከተ የሚሉት ግንባር ቀደም ርዕሰ ዜናዎቻችን natural